በምርምር ስራዎቻቸውና በፖለቲካ እንቅስቃሴያቸው የሚታወቁት ፕሮፌሰር በየነ ጴጥሮስ አረፉ። ፕሮፌሰር በየነ ጴጥሮስ ባደረባቸው ህመም ምክንያት በሕክምና ሲረዱ ቆይተው ከዚህ ዓለም በሞት ተለይተዋል። ሕይወታቸው ያለፈው በናይሮቢ በመታከም ላይ ያሉ እንደሆነ የፓርቲያቸው ምክትል ሊቀመንበር ዶክተር ራይል ባፌ ተናግረዋል። ፕሮፌሰር በየነ ከሰላማዊ የፖለቲካ እንቅስቃሴያቸውና ከዩኒቨርሲቲ መምህርነታቸው ባለፈ በሀገር ባላቸው ፍቅር የሚመሰከርላቸው ምሁር እንደሆኑም ገልጸዋል። ጠቅላይ ሚኒስትር አብይ አህመድን ጨምሮ በርካቶች የሰላማዊ የፖለቲካ ትግል በተምሳሌትነት በሚጠቀሱት በፕሮፌሰሩ ህልፈት ህይወት የተሰማቸውን አዘን ገልጸዋል። ኬኔዲ አባተ ተጨማሪ ያለው ነው። ከሶስት አስርት አመታት በላይ በዘለቀው ተግባራዊ የአደባባይ ፖለቲካ እንቅስቃሴያቸው እንዲሁም በዩኒቨርሲቲ መምህርነትና ተመራማሪነት የሚታወቁት ጉምቱ ፖለቲከኛና የባዮሎጂው ሊቅ ፕሮፌሰር በየነ ጴጥሮስ በሰባ አራት ዓመታቸው የዜና ለምርጫቸውን ጨርሰዋል። ፕሮፌሰሩ ለጥቂት ቀናት በህመም ቆይተው ወደ ኬንያ ናይሮቢ ለተሻለ ህክምና ባቀኑበት ህይወታቸው ማለፉን በሊቀመንበርነት ሲመሩት የነበረው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ ምክትል ሊቀመንበር ዶክተር ራሄል ባፌ ለአሜሪካ ድምፅ ተናግረዋል። ፕሮፌሰር በጣም ለአጭር ጊዜ ከሶስት እስከ አራት ቀን ነው የታመሙት እዚህ አዲስ አበባ ሆነው በጣም መለስተኛ እንደ ጉንፋን ዓይነት ምን ነበረባቸው እና ዊኬንድ ላይ ምን ሶስት ቀን ነው ኢትዮጵያ ላይ የታመሙት እናት ከዛ ለተሻለ ሕክምና ወደ ናይሮቢ ተወስደው ነበር። ከዚህ የተሻለ ሕክምና እንዲያገኙ ታስበው ወደዛ ሄደው ነው ያረፉ እና ትክክለኛው የናይሮቢ ኢንፎርሜሽን አሁን የለኝም ግን ያረፉት ናይሮቢ ነው። ከናይሮቢ በሀዲያ ዞን ምስራቅ ባዶዋቸው ወረዳ ሾኔ ከተማ አቅራቢያ በምትገኝ ገጠራማ መንደር መጋቢት 1942 ዓ ም የተወለዱት ፕሮፌሰር በየነ ጴጥሮስ የመጀመሪያ ዲግሪያቸውን በ1965 ዓ ም ከቀድሞው ቀዳማዊ ኃይለስላሴ ከአሁኑ አዲስ አበባ ዩኒቨርሲቲ በስነ ህይወት ወይም ባዮሎጂ የትምህርት ዘርፍ ሁለተኛ ድግሪያቸውን ዩናይትድ ስቴትስ ከሚገኘው ዊስኮንሲን ዩኒቨርሲቲ በ1969 የዶክተሬት ድግሪያቸውንም እዚያው ዩናይትድ ስቴትስ ከሚገኘው ቱለን ዩኒቨርሲቲ በሕዝብ ጤናና በተላላፊ በሽታዎች ወይም ትሮፒካል ዲዝስ በ1978 አግኝተዋል። በአዲስ አበባ ዩኒቨርሲቲ በመጀመሪያ ዲግሪያቸው የላቀ ውጤት በማምጣታቸው እዚያው በመምህርነት ተቀጥረው ስራቸውን የጀመሩት ፕሮፌሰሩ በዩናይትድ ስቴትስ የተከታተሉትን ትምህርትም እንዳጠናቀቁ ወደ ሀገራቸው በመመለስ በአዲስ አበባ ዩኒቨርሲቲ የመምህርነት ስራቸውን እንደቀጠሉ የህይወት ታሪካቸው ያስረዳል። እስከ እልፈተ ህይወታቸው ድረስ በዩኒቨርሲቲው በመምህርነትና በተመራማሪነት ያገለገሉት ፕሮፌሰር በየነ በኢትዮጵያ ፖለቲካ ውስጥም አሻራቸውን ማሳረፍ የቻሉ አንጋፋ ፖለቲከኛ ናቸው። የደርግ መንግስት ወድቆ ኢህአዴግ ኢትዮጵያን መምራት በጀመረበት 1983 ዓ ም በግልጽ የሚታይ ተግባራዊ ፖለቲካን መቀላቀላቸውን ከዚህ ቀደም በተለያዩ የመገናኛ ብዙሃን የተናገሩት ፕሮፌሰሩ በወቅቱ ከፖለቲካ ጓደኞቻቸው ጋር የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ህብረት የተባለ ፖለቲካ ፓርቲን ከማቋቋም ጀምሮ የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክንና የተለያዩ የፖለቲካ ፓርቲዎችን መመስረትና መምራትን ጨምሮ በአገሪቱ የፖለቲካ ምህዳር ላይ መሪ ተዋናይ ከነበሩ አንጋፋ ፖለቲከኞች አንዱ ናቸው። በሽግግር መንግስቱ ወቅት የትምህርት ምክትል ሚኒስትር ሆነውም ለሁለት ዓመታት አገልግለዋል። በግንቦት 1992 ዓ ም በተደረገው አገራዊ ምርጫ በሃዲያ ዞን የባዳዋቸው ተወካይ በመሆን የህዝብ ተወካዮች ምክር ቤት አባል ሆነውም የተመረጡት ፕሮፌሰር በየነ ለ10 ዓመታት በነበራቸው የምክር ቤት አባልነታቸው ወቅት ለአባላቱ የሚከፈለውን ደመወዝም ሆነ ቤት ሳይቀበሉ ማገልገላቸውን መናገራቸው ይታወቃል። ከአዲስ አበባ ዩኒቨርሲቲ ደመወዝ ስለሚከፈላቸው ከመንግስት ካዝና ተጨማሪ ደመወዝ የማይፈልጉ መሆናቸውንና የግል ቤት ስላላቸው ሌላ ተጨማሪ ቤት የማያስፈልጋቸው መሆኑን በምክንያትነት ሲገልጹም በተደጋጋሚ ተደምጠዋል። ጠቅላይ ሚኒስትር አብይ አህመድ ወደ መሪነት ከመጡ በኋላ የፕራይቬታይዜሽን ምክር ቤት አማካሪ ሆነው የሚያገለገሉ ሲሆን ከ2012 ዓ ም መጨረሻ ጀምሮ ደግሞ ሕይወታቸው እስካለፈበት ጊዜ ድረስ የፖሊሲ ጥናት ኢንስቲትዩት ምክትል ዋና ዲሬክተር ሆነው ሰርተዋል። ለኢትዮጵያ አንድነት የጸና አቋም እንዳላቸውም የሚገልጹት ፕሮፌሰር በየነ ጴጥሮስ ከሁለት ዓመታት በፊት በአርባ ምንጭ ከተማ በነበረ አንድ መድረክ ላይ ሲናገሩ ስለ ሀገራቸው ያላቸውን ስሜት እንዲህ ገልጸው ነበር ስለ ኢትዮጵያ መቼም በእኛ በኩል የምንሰስተው የማንሆነው የማናደርገው አይኖርም። መነሻችን፣ መሰረታችን ኢትዮጵያን እንደ ሀገር ማኖር፣ ህዝቦቿም ከዚያ አንድነት እንዲጠቀሙ ማብቃት፣ ይሄ ነው ሪያችን የነበረው። ከእንግዲህ ወዲህም በተቻለን ሁሉ ባለን አቅም ጥረት የምናደርገው ለዚህ ነው። ስለዚህ የኢትዮጵያዊነት ዋዛ የሚታይ አይደለም። ፕሮፌሰር በየነ በፖለቲካ ህይወታቸው የሰላማዊ ፖለቲካዊ እንቅስቃሴ ተምሳሌት እንደሆኑና ለሀገራቸውም አበርክተዋል ስላሉት አስተዋጽኦ የኢሶዴፓ ምክትል ፕሬዚደንት ዶክተር ራሄል ባፌ እንዲህ ይገልጻሉ። ፕሮፌሰር በየነ በኢትዮጵያ ሰላማዊ የፖለቲካ ትግል ሂደት ውስጥ ከመጀመሪያዎቹ ተርታ የሚመደቡ ሀገራቸውን ታማኝ፣ ጽኑ እና ቁርጠኛ የሚፈጠሩ ሰው ናቸው። ለፖለቲካ ፓርቲዎችም ሆነ እንደ ሀገር ለስርአቱ እንደ መሪ ግብአት የሆኑ ዲሞክራሲው የኢትዮጵያን ዲሞክራሲ አትሊስት ሰላማዊ የስርአት ሽግግሮች እንዲኖሩ የታገሉ ሰው ናቸው። በኢትዮጵያ አስቸጋሪ ፖለቲካ ውስጥ ሰላማዊ ፖለቲካ ትግል ተምሳሌት ነበሩ። በታማኝነት ያላቸውን ጨርሱ ለሀገር የሰጡ ሰው ነበሩ። ከፖለቲካ ሕይወታቸው ባለፈ በዩኒቨርሲቲ ቆይታቸውም በመምህርነትና በርካታ ምርምሮችን በማድረግ በተጨማሪም በአገር ውስጥም በውጭም ብዙዎችን በማማከር ለቁም ነገር ማብቃታቸውንም የሚገልጹት ዶክተር ራሔል ትልቅ ሀብት ነው ያጣ ነው ብለዋል። ጠቅላይ ሚኒስትር አብይ አህመድን ጨምሮ በርካቶችም በፕሮፌሰር በየነ ጴጥሮስ ዕልፈት የተሰማቸውን ሐዘን ገልጸዋል። ፕሮፌሰር በየነ ጴጥሮስ በኢትዮጵያ ገንቢ የፖለቲካ ባህል ለመፍጠር ከፍተኛ አስተዋጽኦ ያበረከቱ የሰላማዊ ፖለቲካ ትግል ምልክት ነበሩ ያሉት ጠቅላይ ሚኒስትሩ ከዚህ ዓለም በሞት መለየታቸውን ስሰማ ከልብ አዝኛለሁ ሲሉ አክለዋል። የተለያዩ የፖለቲካ ፓርቲዎችም ሐዘናቸውን ገልጸዋል። የማይክሮቢያል ሴሉላርና ሴሉላር ና ሞሌኩላር ባዮሎጂ ዲፓርትመንት መምህርና ተመራማሪ በነበሩት በፕሮፌሰር በየነ ጴጥሮስ ሕልፈተ ሕይወት መላው የዩኒቨርሲቲው ማህበረሰብ፣ የስራ ባልደረቦች፣ ጓደኞችና ተማሪዎች የተሰማልን ጥልቅ ሐዘን ለመግለጽ እንወዳለን ያለው ደግሞ የአዲስ አበባ ዩኒቨርሲቲ ነው። በሙያቸው 120 ሳይንሳዊ የጥናት ውጤቶችን በግልና በጋራ በመሆን በተለያዩ ጥናታዊ መ መጽሔቶች ላይ ከማሳተም ባለፈ ቤዚክ ፕሪንስፕልስ ኦፍ ባዮሎጂ የተባለ መጽሐፍም ያዘጋጁት ፕሮፌሰር በየነ በርካታ ዓለም አቀፍና አገራዊ እውቅናና ሽልማቶችንም አግኝተዋል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ።